የኦሮሚያ ብሔራዊ ክልላዊ መንግስት የግል ቤት ለሌላቸው የክልሉ ተወላጆችና ለኦሮሚያ ዲያስፖራዎች የመኖሪያ ቦታ በነፃ ለመስጠት ዝግጅት እያደረገ እንደሚገኝ የአገር ውስጥ ዘገባዎች ያመለክታሉ። እንደ ዘገባዎቹ የክልሉ መንግስት ከዚህ ውሳኔ ላይ የደረሰው ነዋሪዎች ላልተፈለገ የቤት ክራይ ወጪ እንዳይጋለጡና የመሬት ብዝበዛን ለመቀነስ እንዲሁም ነዋሪዎች በከተማው የሚደረገው የንግድም ሆነ የፖለቲካ እንቅስቃሴ ውስጥ ተሳትፎ እንዲኖራቸው ለማድረግ ነው ተብሏል። ነዋሪዎቹ በዚህ እቅድ ውስጥ እንዴት እንደሚሳተፉ እና ምን አይነት ቤት ሊገነቡ እንደሚችሉ የኦሮሚያ የከተማ ቤቶች ልማት ጽፈት ቤት ምክትል ኃላፊ አቶ ሽመልስ አብዲሳ እንደሚከተለው ያስረዳሉ። የሚሰሩት ቤት አይነት በሎካል ማቴሪያል የሚሰራ ቪላ ቤት፣ ጂ ፕላስ ዋን፣ ጂ ፕላስ ቱ፣ ጂ ፕላስ ትሪ የሚባሉትንም፣ በአራተኛ ደረጃ ደግሞ አፓርትመንት። በእነዚህ አራቱ ካታጎሪ ነው እንዲደራጅ እየተደረገ ያለው። ባለው አቅምና ባለው ፍላጎት ነው የሚደራጀው። ለዛ ደግሞ ለቤት መስሪያው መቆጠብ ይጠበቅበታል። በቤቱ ስታንዳርድ መሰረት ይህ እቅድ ተግባራዊ እንዲሆን ከስምንት ወር በፊት መመሪያን እንደወጣለት ነው አቶ ሽመልስ የሚናገሩት። በዚህ እቅድ ውስጥ መሳተፍ የሚፈልጉ ግለሰቦች በአካባቢያቸው ለሁለትና ከዛ አመት በላይ ይኖሩ፣ እንዲሁም መንግስት ብድር ቢያመቻችላቸው ለቤት መስሪያ ገንዘብ መቆጠብ የሚችሉ የሚለውን የመመሪያው አካል መሆኑን ዘግባዎች ጠቁመዋል። የዚህ እቅድ ዓላማ የቤት እጥረት ለመቅረፍ እንደሆነና ኢኮኖሚያዊ ተጠቃሚነትንም ለማረጋገጥ ነው የሚሉት አቶ ሽመልስ ነዋሪዎቹ የሚወስዱት መሬት በትክክል ስራ ላይ መዋሉን ስለሚከታተለው እርምጃ አክለው ይናገራሉ። ከዚህ ማዕቀፍና አስተሳሰብ ውጭ የሚሄዱ ነገሮች ሄዶ ሄደው የክልሉን ህዝብ ደግሞ አርሶ አደሩን አርብቶ አደሩን ለብዙ ዓመታት ይህንን መሬት ያቆየውን የብርሰብ ክፍል የሚጎዳው ለዚህ ተብሎ መሰረታዊ ፕሪንሲፕ ፕሪንሲፕሎች ተቀምጠዋል። አንደኛ ይሄ የሚደራጀው ራሱ በጥንቃቄ ህዝብን ባሳተፈ መልኩ ጥቆማን በሚያበረታታ መ በየደረጃው የሚጣራበት አግባብ እንዲፈጠር፣ በሁለተኛ ደረጃ ደግሞ የተሰጠው መሬት ለሶስተኛ አካል በውክልናም ሆነ በሽያጭ ተላልፎ እንዳይሰጥ፣ ሶስተኛ እስከ አስር አመት ካርታ ተላልፎ እንዳይሰጥ። በኦሮሚያ ክልል የሆለታ ከተማ ነዋሪ የሆኑ ግን ስማቸው እንዳይጠቀስ የፈለጉት ግለሰብ በአካባቢያቸው እቅዱ ከተጀመረ አራት ወራት ማስቆጠሩና በእቅዱም እንደተሳተፉ ያስረዳሉ። ከመንግስትም የተላለፈው መመሪያም ፎቅ፣ ቪላ፣ አፓርትመንትና የአገር ውስጥ ግብዓቶችን ተጠቅሞ በአነስተኛ ወጪ መኖሪያ ቤት መስራት የሚፈልግ መጀመሪያ 12 ሰው በያዘው ቡድን እንዲደራጁ መባሉንም ይጠቅሳሉ። ከዛ በኋላ ስላለው ሂደት ሲያብራሩ ከዛ በሎካል ማቴሪያል ቤት ለመስራት ብለን ያስገባን ማለት አንደኛ ታማኒነት የለውም። ይህ ነገር ገባ። ምክንያቱም ተደጋጋሚ እንደዚህ አይነት ነገሮች ሲወሩ ያው ፍ ያለውን ኢንፍሌሽን ምናምን ለመቀነስ ይመስላል ብለን ስላሰብን አብዛኛው ሰው ለሎካል ማቴሪያል ቤት ሰራ ለው ብሎን ያስገባው። ከዛ ለአንድ ግለሰብ ማለት ነው፣ አንድ ግለሰብ አስራ ሁለት ሰውን የሚደራጀው ብያለው፣ ቅድመ ክፍያ አርባ ሺህ ብር መክፈል አለበት የሚል መጣ እና ማን ነው አርባ ሺህ ብር ዛሬ መክፈል የሚችለው? ገባ። ምንም የሌለው ሰው አርባ ሺህ ብር አይደለም ባቡር አንጣ ብትሉ አሁን ከየት ማያመጣም እና እንደዚህ ነው። መንግስት አርባ ሺህ ብር ቅድሚያ ክፍያ ብሎ መስፈርት ማስቀመጡ አቅም የሌላቸው ግለሰቦች የእቅዱ አካል እንዳይሆኑ ያደርጋቸዋል በሚል የሚሰጉ አሉ። አቶ ሽመልስ ግን ለዚህም መልስ አለኝ ይላሉ። ጣባውን እንዲደረግ የታሰበው ለሁለት ዋነኛ ዓላማ ነው። አንደኛ ሰው ቤቱን የማልማት ብቃት እንዲኖረው ለማስቻል መሬቱን ወስዶ ዝም ብሎ የሚያስቀምጠው ከሆነ ህዝቡም ልማት አይውልም፣ በግለሰብም ጥቅም ላይ አይውልም። ሁለተኛ መበደር እንዲችል ነው። ይህንን ቆጥበህ ተቀመጥ ብቻ ሳይሆን ሀሳቡ ብድሩን ማግኘት እንዲችል የተወሰነ ብር በመቆጠብ የተሻለ ብድር ማግኘት የሚችልበትን ሁኔታ ለመፍጠር ታስቦ ነው። ከጥቂት ሳምንታት ወዲህ የኦሮሚያ ክልል ለነዋሪዎች ፍታዊ የሀብት ክፍፍል እንድኖር ያለ የኢኮኖሚ አብዮት ያለውን እቅድ ማስታወቁ ይታወሳል። እነዚህን የመንግስት እቅዶች በጥርጣሬ የሚመለከቱ ወገኖች በክልሉ የነበረውን የፖለቲካ ውጥረት ከማርገብ በዘለለ ብዙም ጥቅም እንደማይታያቸው አስተያየታቸውን ይሰነዝራሉ። የወላይታ ነዋሪውም መንግስት ነፃ የመኖሪያ ቤት መስጠት መሞከሩ ቀና ቢመስልም ሚዛን የሚደፋው የማህበረሰቡን ተቃውሞ ለማርገብ ያቀደው ነው ይላሉ።